የኢትዮጵያ መንግስት ያወጣው የአስቸኳይ ጊዜ አዋጅ አንቀጽ ሰላሳ የህግ አስከባሪዎች ትምህርት ተቋማት ላይ ያላቸውን ስልጣን ይዘረዝራል። ከአንደኛ ደረጃ ትምህርት ቤቶች ጀምሮ እስከ ከፍተኛ ትምህርት ተቋማት ባሉት ውስጥ አድማ የሚያደርጉ ሰዎችን ለመያዝና ችግሩን ለማስቆም የህግ አስከባሪ አካላት በእነዚህ ተቋማት ውስጥ በመግባት አስፈላጊውን እርምጃ ለመውሰድ እንደሚችሉም ይገልጻል። ከአዋጁ በፊት በኦሮሚያና አማራ ክልል በተካሄደው የተቃውሞ እንቅስቃሴዎች ብዙ ተማሪዎች መሞታቸውና መታሰራቸው ይታወሳል። ከአዋጁ በኋላም ተማሪዎች يتأثر مهونو يسمى ለአዳማ ዩኒቨርሲቲ ቅርበት አለኝ የሚሉት ግን ስማቸው እንዳይጠቀስ የፈለጉት ግለሰብ አዋጁ ሳይወጣ በፊትም ተማሪዎች እየተባረሩ እየታሰሩና እየተገደሉ ነው ይላሉ። የአስቸኳይ ጊዜ አዋጁም ተግባራዊ መሆን ከተጀመረም ከበፊቱ ልዩነት የለውም በማለት ለዶይቼ ቬለ ገልጸዋል። ከተማሪዎች የሰሙትንና የታዘቡትን እንዲህ አጋርቶናል። አሁንም ቢሆን የሚታየው ነገር ምንድነው? አሁንም ውስጥ ገብቶ ተማሪዎች የማፈን ነገር አለ። ወታደር በፈለገበት ሰዓት ይገባል፣ ይወጣል። በር ራሱ በቃ ሙሉ በታጠቀ ወታደር ነው የሚጠብቀውና አራት ወታደር ማዶ ለማዶ ቁጭ ብለው ብር ላይ እና የተማሪዎች ሲገባ ሲወጣ ሸሻዎች አሉ፣ ማስፈራራቶች አሉ። በጣም የሚገርመው ነገር ማለት ነው ይሄኛውን ምክንያት በማድረግ ብርሻ ነው አሁን የጀምረው። ከተማሪ ጭምር እየተዘረፈ ነው። ህዝቡ ያለ ምን ይሄን ነገር የሚደረግ መሰለህ። አሁን ዝም ብሎ ሲ ለብሶ ጉጥ ያሳየና ይደውላል። የተለያዩ ቦታ ብር ካላመጣ ይላል። ከዛ በኋላ ብር ካልሰጠ አንተ የምትታሰርበትና ወይ ደግሞ ሌላ ማስፈራራት የሚደርስብህ ነገር ነው ያለውና እነዚህ አይነት ነገሮች የሚታዩና ተማሪዎች ሆኑ ህዝቡ በፍራቻ ተውጠዋል። ሁለት ወይም ሶስት ሆኖ መቆም ወይም መነጋገር ሌላ ጣጣ ያመጣል በማለት እኚሁ እማኝ ተናግረዋል ይህን ሀሳብ የሚጋሩት ስማቸው እንዳይጠቀስ የጠየቁን የወሎ ዩኒቨርሲቲ ተማሪ ዩኒቨርሲቲው ፍርሃት ነግሶበታል ነው የሚሉት ቀጥለውም ህግ አስከባሪዎች የተባሉት ይላሉ እሳቸው በፈለጉበት ሰዓት ይገባሉ ግን ያው መብትና ግዴታቸው እዚህ ጋር ነው ብልህ የምታውቀው ነገር የለም በፈለጉበት ሰዓት የሆነ የማሰቀቅ ስራ ነው የሚሰሩት ተማሪዎቹ በአንድ ላይ በተደራጁበት ሰዓት ማለት ነው አንድ ላይ መሆን በፍጹም አይፈቀድም ከሁለት ወይም ከሶስት በላይ ማለት ነው በጥፍ የሚማቱም አሉ ከመስከረም አስራ ስምንት ሁለት ሺህ ዘጠኝ አመት ትምረት ጀምሮ የዩኒቨርሲቲ ተማሪዎች ወደ ትምህርት ገበታቸው እንዲመለሱ ጥሪ መደረጉ በትምህርት ሚኒስቴር ሚኒስትር ዴኤታ የሆኑት ዶክተር ካባ ኡርጌሳ ተማሪዎቹ በሙሉ አሁን ወደ የዩኒቨርሲቲዋቸው ደርሶ ትምህርቱም በጥሩ ሁኔታ እየተካሄደ መሆኑን ለዶቼ ቬሌ ገልጸዋል። የአስቸኳይ ጊዜ አዋጁ አድማ የሚያነሱትን በቁጥጥር ስር ለማዋል ለህግ አስከባሪዎች ስልጣን በመስጠቱ በመማር ማስተማሩ ሂደት ላይ ተጽዕኖ አይኖረውም ወይ ለምለው ጥያቄ አዋጁ ሰላምን ለማስከበር የወጣ ነው። የጸጥታ ኃይልም ቢሆን የነሱንም ደህንነት ለመጠበቅ እንጂ እነሱን እንጂ ለመጉዳት ተብሎ አይደለም። እዛ አካባቢ ያሉት እና እስካሁን ባለን ኦብዘርቬሽን እነዚህ አይነት ግቢ ውስጥ በዚህ ምክንያት ምንም ያጋጠመን ችግር የለም። ተማሪ ወደ ዩኒቨርሲቲ ሲመጣ ያው ለመማር ነው ለመመራመር ነው። ያ እንዳይስተጓጎል የሚያግዝ እንጂ ያንን የሚያስተጓጉል አለመሆኑን ነው የምናውቀው። ተማሪዎች በምን ምክንያት እንደታሰሩ እና ቁጥራቸውስ ምን ያህል ነው ተብሎ ሲጠየቁ ደግሞ ኖርማሊ እንዳልከው የታሰሩ ተማሪዎች ቁጥር አላገኘሁም። ነገር ግን አሁን ወታደር ስለገባ ወይ ስለን ሳይሆን ምናልባት ጥፋት ያላቸው ተማሪዎች ሁልጊዜም ያው ዲሲፕሊነሪ ሜጀር ዩኒቨርሲቲዎቹ ይወስዳሉ። ከዛ ውጭ ደግሞ ምናልባት እኔ ለጊዜው መረጃ የሌለኝ በድንገት አሁን በዚህ አዋጅ ምክንያት ያንን ተላልፎ የተገኘ ካለ አጣርቼ ለሌላ ጊዜ እንነጋገራለን። የፌስቡክ ደረገጻችን ተከታታዮችን በዚሁ ርዕስ ጉዳይ አወያይተን ነበር። አስተያየት ከሰጡን ውስጥም አንዱ ህጉ የወጣው እኮ ድሮ ለተሰሩ ወንጀሎች ህጋዊ ሽፋን ለመስጠት ነው። ዛሬ ቢገሉ፣ ቢያስሩ፣ ቢዘርፉ ህጉ ፈቅዶላቸዋል። ለምን እንዲህ እንዲደረጋችሁ ቢባሉ አዋጁን ስለተላለፉ ነው ይላሉ። ዓላማው ይህ ብቻ ነው ስሉ፣ ሌላው ደግሞ አዋጁ ያስቀመጠው በትምህርት ተቋማት ውስጥ አድማ ከተደረገና ለማድረግ ከተሞከረ እንዲሁም ሁከት ከተነሳ ገብቶ የማስቆም ግዴታ አለበት ነው የተባለ እንጂ በሰላማዊ ተማሪዎች ላይ ምንም ተጽዕኖ ያስከትላል ብዬ አላስብም ብለዋል። ከትምህርት ቤት ውስጥ መምህራን እንጂ መከላከያ ሰራዊት ምን ይሰራል? ትምህርት ቤት እኮ የእውቀት ገበያ እንጂ የአገሪቱ ዳር ድንበር አይደለም። በእውነት ግራ የገባው የሚገርም መንግስት ነው በማለትም አስተያየታቸውን y es actuarlo.